እንደምናመሻችሁ የጋቢና ቪ አድማጮች የዛሬ ሰኞ መጋቢት ሰባት ባት 2012 ዓ ም ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለምሽቱ ከምትሰማቸው ጥንቅሮች መካከል ስብሰባዎች ግን ለጊዜው እንዲገቱ የወሰነን መሆኑን፣ ኮንፈረንሶች፣ ስፖርት ማዘውተሪያ ቦታዎችና ስፖርታዊ እንቅስቃሴዎች ፕሪሚየር ሊጉን ጨምሮ ለሁለት ሳምንታት እንዲቆሙ የተወሰነ ሲሆን ትምህርትን በሚመለከት በኢትዮጵያ ደረጃ ሀይ ስኩሎች ከዛሬ ጀምሮ ለሁለት ሳምንታት እንዲዘጉ። ኢትዮጵያ የኮሮና ቫይረስ ስርጭትን ለመግታት ትምህርት ቤቶችን ጨምሮ ሰፊ ሕዝብ የሚሳተፍባቸውን ሕዝባዊ እንቅስቃሴዎች አግዳለች። ዘገባ አለን። በተያያዘ በተለያዩ የሀገሪቱ ቋንቋዎች ኮሮና ቫይረስን የተመለከቱ የግንዛቤ ማስጨበጫ የቪዲዮ ማስታወቂያዎችን በራሳቸው ተነሳሽነት እየሰሩ የሚገኙ ወጣቶችን ስለ እንቅስቃሴያቸው አነጋግረናል። በምሽቱ ይደመጣል። አጫጭር የስፖርት ዘገባዎችም አሉን። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም እንደሚከተሉ ያሰማናል። አመሰግናለሁ ኤደን። ከመካከለኛው ምስራቅ አገራት እንደመጣ የተነገረለት የኮሮና ምልክት ታይቶበታል የተባለ ወደ ለይቶ ማቆያ እየተወሰደ ሳለ በማምለጥ ደቡብ ወሎ ለጋምቦ ወረዳ ሊገባ ስል በቁጥጥር ስር የዋለው ግለሰብ በተደረገለት ምርመራ ከቫይረሱ ነጻ መሆኑ ተረጋግጧል። ከግለሰቡ ጋር አውቶቡስ ውስጥ የነበሩ ከሰባ በላይ ግለሰቦችም ወደ ቤተሰቦቻቸው እንዲቀላቀሉ መፈቀዱን የዞኑ ጤና መምሪያ ኃላፊ አንተነ ደመላሽ ለአሜሪካ ድምፅ በስልክ ገልጸዋል። የግለሰቡ ነፃ መሆን በርካቶችን ያረጋጋ ሲሆን ወደፊት ግን በመከላከል ሂደት ውስጥ ለሚስተዋሉ ችግሮች የሚመለከተው አካል ዘላቂ መፍትሄ እንዲያስቀምጥ ተጠይቀዋል። ተጠርጣሪው ግለሰብ ትናንት ለጋምቦ አካባቢ በቁጥጥር ስር ከዋለ በኋላ ወደ አዲስ አበባ ተልኮ ምርመራ ተደርጎለታል። ዘገባው የመስፍን አድራጌ ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ዓለም አቀፍ ወረርሽኝና ስጋት የሆነውን የኮሮና ቫይረስ አስመልክቶ ምክርና የጥንቃቄ መልእክት ለምእመናን አስተላልፈዋል። ሁሉም እንደየእምነቱ ፈጣሪን በመለመን ጸሎት እንዲያደርግ ጥሪ አድርገዋል። የሃይማኖት አባቶችን የጋራ መግለጫ በጽሑፍ ያነበቡት ሊቀ ትጉሃን ቀሲስ ታጋይ ታከለ የማኅበረሰብ አኗኗርና ባህል ለዚህ አይነቱ የቫይረስ ስርጭት ምቹ እንደሚሆን ተገንዝበን በኃጢአት ብዛት የመጣብንን ፈተና ለመሻገር ሁላችንም ጥንቃቄ ልናደርግ ይገባል ብለዋል። ዘገባው የሙክታር ጀማል ነው። በርካታ ክፍለ ግዛቶች የንግድ ድርጅቶችን በትዕዛዝ መዝጋት በጀመሩባት በዩናይትድ ስቴትስ ወትራዊ የኑሮ እንቅስቃሴዎች ቀጥ ብለዋል። የዋል ስትሬት የኒውዮርክ የአክሲዮን ገበያም ዛሬ ጠዋት አሽቆልቁለዋል። የሀገሪቱ የማዕከላዊ ባንክ ከአንድ ቀን ቀደም ብሎ ከወትሮ ለየት ያለ እርምጃ ቢወስድም የአምስት መቶ ትላልቅ ኩባንያዎችን አክሲዮን ክንዋኔ የሚከታተለው ኤስ ኤን ፒ አምስት መቶ ገበያው በተከፈተ በሰከንዶች ውስጥ የስምንት ከመቶ የዋጋ ውድቀት አሳይቶ የንግድ እንቅስቃሴው ወዲያውኑ ለ15 ደቂቃዎች ተቋርጠዋል። ገበያው እንደገና ሲቀጥል እንደገና የዋጋ ውድቀት አሳይተዋል። ይህ በእንዲህ እንዳለ ዓለም አቀፉ የኮሮና ቫይረስ ወረርሽኝ በዓለም ዙሪያ የኩባንያዎች ገቢን ይመታል የሚለው ስጋት በገነነበት በዚህ ሰዓት ማዕከላዊ ባንኩ ትናንት አጣዳፊ እርምጃ ወስዶ የወለድ መጠኑን ወደ ዜሮ ገደማ ዝቅ አድርጎታል። ኤደን ላሁን ያሉን አጫጭር ዜናዎች እነዚህ ናቸው። አመሰግናለሁ ሀብታሙ። የጋቢና ጉዟችን ይቀጥላል። ኤደን ገረመው እያስተናገድኳቸው አምሻለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። ኢትዮጵያ የኮሮና ቫይረስ ስርጭትን ለመግታት ትምህርት ቤቶችን ዘግታለች። ስፖርታዊ ውድድሮችና በርካታ ሕዝብ የሚሳተፍባቸውን ክንዋኔዎችን ማግዳለች። ጠቅላይ ሚኒስትር አብይ አህመድ ይህንን ሕዝባዊ እርምጃ ይፋ ያደረጉት በሀገሪቱ የኮሮና ቫይረስ የተያዙ ሰዎች ቁጥር አምስት መድረሱንም ይፋ በማድረግ ጭምር ነው። ቫይረሱን ለመከላከልም ጥንቃቄ የተሞላበትና በእውቀት ላይ የተመሰረተ መንገድ እንደሚያስፈልግ ጠቅላይ ሚኒስተሩ አሳስበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ኢትዮጵያ የኮሮና ቫይረስ ያለበት የመጀመሪያ ሰው በግዛቷ መገኘቱን ይፋ ያደረገችው ባለፈው አርብ ነው። ከዚሁ የ48 ዓመት ጃፓናዊ ጋር ንክኬ የነበራቸውን ሰዎች ለይቶ በማስቀመጥም ስትከታተል ቆይታለች። ከመካከላቸው ሶስቱ ማለትም ሁለት ጃፓናውያንና አንድ ኢትዮጵያዊ ቫይረሱ እንዳለባቸው መረጋገጡን ደግሞ በትናንትናው እለት ነው ይፋ ያደረገችው። ጠቅላይ ሚኒስትር አብይ አህመድ በዛሬው ንግግራቸው እንደጠቆሙት ደግሞ በኢትዮጵያ ቫይረሱ ያለባቸው ሰዎች ቁጥር ዛሬም ጨምሯል። እናም ኮሮና ዓለም አቀፍ ወረርሽኝ ሆኖ በታወጀ በቀናት ውስጥ ኢትዮጵያም ስርጭቱን ለመክታት እርምጃዎችን ማፋጠን ጀምራለች። ቫይረሱ ከገባባቸው 28 የአፍሪካ ሀገራት አንዷ የሆነችው አገር ዛሬ ደግሞ እንቅስቃሴዎችን የገደቡትን፣ ትምህርት ቤቶችን የዘጉትን ተቀላቅላለች። ዛሬ በብሔራዊ ቴሌቪዥን ብቅ ያሉት ጠቅላይ ሚኒስትር አብይ አህመድ ይህንኑን ይፋ ያደረጉት ኢትዮጵያ ውስጥ ሰፋ ያለ ቁጥር ያለው ስብሰባ የሚያካሄዱ የመንግስትም የግልም ተቋማት ስብሰባ ለሚቀጥሉት ሁለት ሳምንታት ለውጥ ተገንዝበን አዲስ መረጃ እስክናመጣ ስብሰባዎች እንዲቋረጡ፣ ምናልባት ቁጥራቸው አነስ ያለ እና ለቁጥጥር የሚመች ንጽሕናቸው ለመቆጣጠር የሚመች ስብሰባዎች ካሉ በጤና ጥበቃ እውቅናና ክትትል የሚደረጉ ሲሆን ከዚያ ውጭ ያለው ስብሰባዎች ግን ለጊዜው እንዲገቱ የወሰነን መሆኑን። ኮንፈረንሶች፣ ስፖርት ማዘውተሪያ ቦታዎችና ና ስፖርታዊ እንቅስቃሴዎች ፕሪሚየር ሊጉን ጨምሮ ለሁለት ሳምንታት እንዲቆሙ የተወሰነ ሲሆን፣ ትምህርትን በሚመለከት እስካሁን ባለው መረጃ ወጣቶች፣ ታዳጊዎችና ህጻናት በቫይረሱ የመጠቃት እድላቸው በጣም በጣም ውስን መሆኑን የተገነዘበን ቢሆንም በእኛ የአኗኗር ዘዬ ተማሪዎች ተሰብስበው ትምህርት ቤት ከዋሉ በኋላ ወደ ወላጆቻቸው ጋር ስለሚመለሱ የትራንስፖርት ሁኔታ ችግር ስላለበት እነሱን የሚገል የሚያጠፋ ባይሆንም ሌሎች ሰዎች ላይ እንዲዛባ ሊያደርግ ስለሚችል በኢትዮጵያ ደረጃ ሀይ ስኩሎች ከዛሬ ጀምሮ ለሁለት ሳምንታት እንዲዘጉ የወሰን ሲሆን ዩኒቨርሲቲዎች በያሉበት ካምፓስ እንዲቆዩ በያሉበት ካምፓስ አስፈላጊው የጤና፣ የንጽህና እና ክትትል ስራዎች እንደሚሰራ የትምህርት ስርዓቱን በሚመለከት በተለያየ መንገድ የትምህርት ሚኒስቴር የሚያወጣው መመሪያ መሰረት በሩማቸው ሆኖ መማር የሚችሉባቸው መንገዶች ለማመቻቸት የከፍተኛ ትምህርት ሚኒስቴር የሚያወጣቸውን መመሪያዎች እና አሰራሮች እንዲከታተሉ እነሱን ካሉበት መበተኑ ግን ተጨማሪ አደጋ ሊያስከተል ስለሚችል እዛው ኮንቴን ማድረግ እና ጤናቸውን መጠበቅ ይበልጥ የተሻለ መሆኑን የተግባባንበት ሲሆን የሃይማኖት ተቋማት የሚያደርጓቸውን ሰብሰብ ያለ የአምልኮ ስርዓት ለሚቀጡት ሶስት ሳምንታት ከግምት ውስጥ አስገብተው ቢቀንሱ ወይም ሌላ መንገድ ቢከተሉ የሚሻል መሆኑን በሃይማኖት ተቋማት፣ በስፖርት በትምህርት ቦታ ሰዎች ሰብሰብ ብለው ጥንቃቄ በጎደለው መንገድ በሽታው እንዳይዛመትና የሞት አደጋው ውስን እንኳ ቢሆን በሰዎቻችን ላይ ፍርሃትና ጥርጣሬን ስለሚያነግስ በሽታው ለመከላከል እንድንችል እንደዚህ አይነት መድረኮች መቀነስ አስፈላጊ እንደሆነ ታምኖበታል። በኢትዮጵያ የኮሮና ቫይረስ ያለባቸው ሰዎች ቁጥር እስከ ትናንት ከነበረው በአንድ ከፍ ማለቱንም የኢትዮጵያው ጠቅላይ ሚኒስትር አብራርተዋል። ወደ እኛም ሀገር ሲመጣ እስካሁን አምስት ሰዎች በቫይረሱ መጠቃታቸውን ያረጋገጠን ሲሆን ከነዚህ ውስጥ ሶስቱ የውጭ ዜጋ ናቸው። አንደኛው እነዚህን በትራንስፖርት ሲረዳ የነበረ ኢትዮጵያዊ ነው። ሌላው በዱባይ ነዋሪ የሆነና ከዱባይ የመጣ ኢትዮጵያዊ ነው። እነዚህ አምስት ሰዎች ያሉበትን እስታተስ ለመገንዘብ ሙከራ ስናደርግ አምስቱም በሚያሰጋ ሁኔታ ላይ የሌሉ ምልክቱ ብቻ የታየባቸው፣ በተለይ ደግሞ ኢትዮጵያውያኑ ከፖዚቲቭ ከመሆናቸው በላይ ተጋኖ የሚታይ እና ለሕይወታቸው አደጋ የሚያስከትል ነገር እስካሁን እንዳልታየ ለመገንዘብ ተችሏል። ከዚህ አንጻር መላው የኢትዮጵያ ሕዝብ እንዲገነዘብ የሚያስፈልገው የኛ የአኗኗር ሁኔታ ጉንፋን ለመከላከል እና አብሮ ለመኖር እስካሁን የነበረን ልምምድ ይህንን ቫይረስ ለመከላከል የሚሰጠን ተጨማሪ አድቫንቴጅ እንዳለ ሆኖ የመጣው በሽታ እንዳይገለን ካለን ፍራቻ የተነሳ ሙሉ እንቅስቃሴያችን ገድበን የሀገር ኢኮኖሚ፣ የሀገር ህልውና እና ብዙ ሰዎች በሌላ መንገድ የሚሞቱበትን ክፍተት እንዳንፈጥር ጥንቃቄ የተሞላበት ቫይረሱም አደጋ እንዳያስከትል ከቫይረሱ ፍራቻ እና ሽሽት ሌላ አደጋም እንዳያጋጥም ጥንቃቄ የተሞላበትና በእውቀት ላይ የተመሰረተ ውሳኔዎች መወሰን አስፈላጊ መሆኑን በነበረን ውይይት ልንግባባ በማጓጓዣ አገልግሎቶች ላይ ያለውን መጨናነቅ ለመቀነስ የመንግስት አውቶቡሶች ለህዝቡ በነፃ አገልግሎት እንዲሰጡ መወሰኑንም ጠቅላይ ሚኒስትሩ አስታውቀዋል። መንግስት ትናንት የብልጽግና ፓርቲ የለገሰውን መቶ ሚሊዮን ብር ጨምሮ ከገንዘብ ሚኒስቴር ተጨማሪ በጀት በመመደብ ሳሙና አልኮልና የአፍና የአፍንጫ መሸፈኛዎችን በስፋት እንደሚያሰራጭም ገልጸዋል። ጠቅላይ ሚኒስትሩ የመንግስታቸውን ውሳኔ ይፋ ያደረጉት የኮሮና ወረርሽኝን ለመከላከል ከተቋቋመው ከሚኒስትሮች የተውጣጣ ግብረ ኃይል ጋር ውይይት ካደረጉ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በመቀጠል በአፋር ክልል የተጠናከረ የኮሮና ቫይረስ ቅድመ መከላከል ስራ እየተሰራ መሆኑን የክልሉ የማህበረሰብ ጤና ኢንስቲትዩት አስታውቋል። መስፍን አድራጌ ዝርዝር አለው። በኢንስቲትዩቱ የበሽታዎች የቅድመ ዳሰሳ ና ማስጠንቀቂያ ባለሙያ አብርሃም ሞታ ለአሜሪካ ድምጽ ሬዲዮ እንዳስረዱት ቫይረሱ በዓለም ዙሪያ መከሰቱን ተከትሎ ወደ ሀገር ቤት ሊገባ ይችላል የሚል ሙያዊ ግምት ስለነበር በክልሉ ርዕሰ መስተዳደ የሚመራ ና የተለያዩ ተቋማት አባል የሆኑበት ኮሚቴ ተቋቁሟል። ግብረ ኃይልም ተደራጅቷል። አሁነኛ በዚህ ሰዓት በተለያዩ ቦታዎች ከጋላት ከጅቡቲ በኩል ኢንትሪ ፖይንቶች አሉ ኃላፊ ዘጠና አምስት ፐርሰንት የኢትዮጵያ ገቢና ወጪ የሚዋሰንበት ቦታ ነው ያለው እና ከዚህ ጋር ተያይዞ የካቲት አስራ ስድስት ጀምሮ የስክሪኒንግ ስራ በተጠናክሮ ነው። ስድስት ባለሙያ ተመድቦ ሀያ አራት ሰዓት ከዛ ከውጭ ሰዎች በሚገቡበት ጊዜ ስክሪኒንግ ተደርጎ ነው የሚገቡት። በተለይ አካባቢው ከፍተኛ የውጭ ንግድ ዝ ውር የሚደረግበትና ለውጭ ሀገራት አጎራባች በመሆኑ በተለያዩ ኬላዎች ክትትል እየተደረገ ነው። የሰውነት ሙቀታቸው ከተለካው ከ43 ሺህ ሰዎች ውስጥ ሰባት የሚሆኑት የሙቀታቸው መጠን ከፍ ያለ ስለነበር በተለየ ቦታ ክትትል እንደተደረገላቸውም አያይዘው ገልጸዋል። እስካሁን በተደረገው ምርመራ የሰባት ሰዎች ቼክ ተደርጎ በሰውነታቸው ሙቀት መለኪያ መጠን ከፍተኛ ሆኖ ተመዝግቦ ወደ ኳራንታይን የገቡ ሰዎች ነበሩ። ከነዚህ ውስጥ ሶስት ሹፌሮች ደንጉ ፈበር ተብሎ በሚጠራው የቫይረስ እየተጠቁ ሆኖ ተገኝቷል። የምን በሽታ አይነት ነው? እሱ በማላሪያ አይነት በኢትዮጵያ ድሬዳዋ የተከሰተው በሽታ አይነት ነው። ስለዚህ ጅቡቲም ተመሳሳይ ችግር ላስራል እና በዚህ በሽታ የተጠቁ ሰዎች ሆኖ ተገኝቶ ያው ሕክምና ተሰጥቷቸው ተሽሎት ወደ ቤታቸው ሄደዋል። ሌሎች ቀሪ አራት ሰዎች ደግሞ ያው ከተወሰነ ደቂቃ በኋላ ሰውነታቸው ወደ ኖርማል ሆኖ ስለነበር ወደ ቤታቸው ነው የተሸኙት። አብዛኞቹ የከባድ መኪና አሽከርካሪዎች ሲሆኑ ከኢትዮጵያውያን በተጨማሪ የጅቡቲ፣ የጀርመን፣ የቻይና እና የስዊድን ዜጎች ይገኙበታል። እስካሁን ቫይረሱ ያለበት ሰው እንዳልተገኝ የሚናገሩት አቶ አብርሃም በሽታው ቢከሰት ግን አስፈላጊው ቅድመ ዝግጅት መደረጉን ጠቁመዋል። በሽታው ቢገኝ እንኳን እነዚህን ሰዎች ምንድን ነው የምናደርጋቸው? የሚል ነው። ጊዜያዊ ማረፊያ ቦታ ወይ ደግሞ ኳራንታይን ኤሪያ ተብሎ ዘላፊ ከዚህ በፊት ጤና ኬላ የነበረውና አሁን ደግሞ ወደ ጤና ጣቢያ እንዲያድግ ተብሎ የተገነባ ህንፃ ነበረ። አሁን አልሬዴ ለዚህ አገልግሎት ያዋሉ ሶስት ብሎኮች የተገነባ አለ ለዚህ አገልግሎት ነው እና ሙሉ ባልሙያም ተመድቦ እዛ ጋር ሰፖርት ማቴሪያልም ሁሉ ተሟልቶ ሰፖርት የሚያደርጉ ባልሙያዎችም ተመድቦ ሰርቪስ ክፍት ሆኖ ነው ያለው ከዚህ ጋራ ተያይዞ ሙሉ ሕክምና ለመስጠት የሚያስችል ተቋም እዛ ስለሌለ ጊዜያዊ ካረፉ በኋላ በሽታ መኖራቸውን ረጋገጥ ወደ ተቋማት ይዞ የሚመጣ አምቡላንስ አለ። በክልል ደረጃ ዱፍቲ ሪፌራል ሆስፒታል ነው እንግዲህ በዚህ ሕክምና ሰርቪስ ይሰጣል ተብሎ ተዘጋጅቶ አሁን በክልል ደረጃ ያለው እና እዛ ሀያ አራት ሰዓት ሬዲ ሆኖ የሚጠብቅ አምቡላንስ አለ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ are Gabina, VOA. Shere in Gabina. Belasanggol, Belasanggol, Belasanggol. The Gabina, The Gabina, Belasanggol. ኮሮና ቫይረስን ኮቪድ-19 ማቆም ይቻላል። ህመም ከሰማው ትኩሳት ካለው የሚያስለውና የሚያስነጥሰው ከሆነ እባክዎን ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሶ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውኃ ይታጠቡ። ውሃና ሳሙና አጠገበው ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸው እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ አግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች። መስፍንን ለዘገባው እናመሰግናለን የኮሮና ቫይረስ ስርጭቱን ለመቀነስ እንዲሁም በማህበረሰብ ውስጥ ግርታ የሚፈጥሩ ነገሮችን ለማጥራትና የመከላከሉን ግንዛቤ ለመጨመር በፊልም ሙያ ውስጥ ያሉ ወጣቶች በራሳቸው ተነሳሽነት በተለያዩ ቋንቋዎች በምስል የተደገፈ ቪዲዮ ቀርጸው በነጻ ለማከፋፈል እየሰሩ ይገኛሉ። እነዚህ ወጣቶች ተጽዕኖ ፈጣሪ ናቸው ላላቸው እንዲሁም ደግሞ የተለያየ ቋንቋ ለሚናገሩ በጎ ፈቃደኞች ጥሪ አድርጓል። ከእነዚህ ወጣቶች መካከል አንዱ የሆነው ሰው መሆን ይስማውን አነጋግረነው ነበር። ሰው መሆን ይህም ቪዲዮ ለመስራት ምን እንዳነሳሳቸው እንዲህ ያስረዳል። ከመግባቱ በፊት የነበረ ነገር ነበር በጣም እርግጠኛ ነበር። ምሳሌ አይ ነገር ጥቁርና ኢትዮጵያ ባክኛ እግዚአብሔር ይጠብቀናል ምናምን የሚሉት እና ደግሞ ከስልሳ አመት በላይ ያለ ሰውን ነው የሚያጠቃው፣ እኛን ምንም ማያረገንም ደግሞ መዳን እንችላለን። ቀላል መዘናጋት ነገር ነበር እና ልክ ኢትዮጵያ ውስጥ ገባ የተባለ ቀን በጣም ፓኒክ አረገ ሶሳይቲ። አንዳንዱ ማስክ ገዛ፣ አንዳንዱ ደግሞ ማስክ የገዛው ላይ መሳቅ ጀመረ። አንዳንዱ ጓንት አረገ፣ ጓንት ያደረገውን በጣም አካበዳችሁት ማለት ጀመረ። ስለዚህ ነገርየው ትንሽ ግራ የገባው ነገር መሰለን እና አንዳንድ ደግሞ ከዛ በፊት ዝም ብሎ ቻይና የነበሩ ምናምን ጓደኞቻችን ነበሩ ኮረንታይን ውስጥ የነበሩ ለአምሳ ስድስት ቀን ለምናምን ሰው እነሱም አንዳንድ ኢንፎርሜሽኖች ነግረውን ስለነበር እሱም የወሰድ ነው በትክክል የተረዱት አይነት ለምን ነገር እየሆኑ እንዲል ነገር ነው ያላቸው ሰው ከእነሱ ጋር በማውራትም ደግሞ ከደብሊችም ጋር ጤና ሚኒስትር የሚያወጣቸውን ነገሮች በማየት ምን ልናደርግ እንችላለን ይሄን ነገር መቀየር እንችል አሁን ምሳሌ ትንሽ ቁጥሩ እየመጨመረ ሲመጣ የሰው መጠንቀቅ መጠን እየጨመረ መጫል ከዚህ በላይም ሊጨምር እንደሚችል ይታሰባል። ቢኮዝ አንዳንድ ሀገር በጣም ትንሽ ነው፣ አንድ ሁለት ብሎ ነው የጀመረው። አሁን ሰባት ሺ ስምንት ሺ ሰው ተይዞ የምናይባቸው ሀገሮች ስለዚህ እዛ ሳይደርስ ማቆም የሚቻል ነገር ከሆነ ለምን በሙያችን የምንችለውን ነገር አናደርግም በሚል ነው ይሄን ነገር ያሰብነው ስለዚህ የግንዛቤው በጣም ሩቅ ነው ይሄ እንግዲህ ምንሽ አዲስ አበባ ደግሞ ወደ ገጠሩ ወደ ክፍለ ሀገሩ ደግሞ ሲኬድ የባሰ ነው የሚሆነው ነገርዬው በጣም ተጠጋግቶ የሚኖር ሶሻሊ በጣም የተገናኝ ህዝብ ስለሆነ ያለን ጉዳቱ በጣም ሊያመዝን ይችላል ብለን ስላሰድን ከአንድ ደቂቃ የማይደርግ አንድ ደቂቃ ከዛም ብዙ የማይዘሉ አጫጭር ቪዲዮዎችን እየሰራን ግንዛቤ ማስጨበጫ ነገር ነው መስራት ያሰብ ነው። ወይ ቮለንትሪ ነው መስራት ያሰብ ነው የራሳችን ተነሳሽነት ነው። ክብር ዓለም ፋንታ ይባላል አብረኝ እየሰራ ያለ ጓደኛዬ። ከእሱ ጋር የምንሰራው ህብረተሰቡን በተለያየ ቋንቋ በአማርኛ፣ ኦሮምኛ፣ ትግርኛ፣ ሶማልኛ፣ አፋርኛ፣ ሲዳምኛ፣ ወላይትኛም ባገኘ ናቸው። እንግዲህ ጥሪ ያደረግ ነው ማህበራዊ ሚዲያ ላይ ፐብሊክ ፊገር የሆኑ ሰዎችን ነው እንዲያድሱ። ከእነሱ ጋር የተወሰኑ አግኝተናል እንደፈለግ ነው ባይሆንም፣ ግን ዝም ብለው ደግሞ ቋንቋውን የሚያውቁ ሌላም ሰዎች ስላገኘ ባገኘ ነው። ትንሽ ድራማታይዝም እያደረግን ምናምን ነገሩን መስራት ነው ያሰብነው። ሰው መሆን ተጽዕኖ ፈጣሪ ከሚባሉት ሰዎች ያሰቡትን ያክል ምላሽ ባያገኙም፣ አሁንም ግን በበጎ ፈቃደኞች ኃይል እየተንቀሳቀሱ መሆናቸውንም ያስረዳል። አሁን ምሳሌ ትግርኛ የሚያግዘን አግኝተናል። መጥላውን ሳፈረን እኛም የሚያግዘን አግኝተናል። ሳሚጎ ፈቃድ ኦሮምኛም ላይ እንደዚህ ፊልም ሜከሮች ልጆች አግኝተናል። ማለት እንደጠራ ነው። እንዳሰብነው ትልልቅ ተጽዕኖ ያሳድራሉ የሚል ብለን ያሰብናቸውን ሰዎች አላገኘንም፣ ወይ አልሰሙም፣ ወይ አላገኘንም። ግን ምንድን ነው ያሰብነው? ሌላው ምሳሌ ዩቲዩበሮች ምናምን አሉ። ሀሳብ ያለው ሰው ይሄ ነገር እንዲህ ቢቀርብ ቢቀርብ ይደርሳል ብሎ የሚያስበው ነገር ካለ እሱን ይዞልን ቢመጣ እኛ ፕሮዳክሽኑ ምናምን ሰርተን ለህዝብ እንዲደርስ ማድረግ ነው ነገርየው። የባለቤትነት ምናምን ጉዳይ ራሳችን ነው የምንሸፍነው። ወጪው ማለት እቃዎች ያሉ ካሜራ አለን መብራት አለን ምናምን መቅረጽ የምንፈልገውን ነገር የምንቀርጥበት እሱን እንደ ወጪ አናስብም። ታለንቶች አሉ፣ ታለንቶቹ ፈቃደኛ ናቸው። ክሬቲቭውንም እየሰራ ነው። አሁን ክብረ አለም ያልኩሽ ቅድም፣ ክብረ አለም ፋንታ ከእሱ ጋር ነው። ክሬቲቡን እሱን የጣፉ አሁን የምንቀርቀውም እሱም ገንዘብ የሚፈልግ አይደለም። እሱ ነውም የምስራው መጀመሪያ። ብሎ ፋይናንሻሊ ብዙም ዲማንድ የምናደርገው ነገር የለም። እንትንም ኮስትም ቢኖር እራሳችን ተባብረን መሸፈን የምንችለው ነው። ብዙ አይደለም። ምንድን ነው እኛ ሶሻል ሚዲያ ነው ያሰብነው፣ ግን ከፈቀዱ ቴሌቪዥኖች በተለይ ይሄ በደንብ ማስ ሚዲያ ላይ ያሉ ቴሌቪዥን ቻናሎች ቢተባበሩን እና ወስደው ኤቭሪደይ ሰው የሚያያቸው ፍሪኩዌንትሊ ቢያሳዩልን ይጠቅመናል ማለት። እሱ ለእኛም ለሀገርም የሚጠቅም ነገር ስለሚሆ፣ ስለዚህ የዲስትሪቢሽን ነገር እሱ ያሳስበናል ማለት፣ ከሶሻል ሚዲያ በዘለለ ሶሻል ሚዲያ ላይ ደግሞ የሌሉ ሰዎች ያም እንዲገል፣ እሱ ላይ ትብብር ቢደረግልን በጣም በጣም ደስ ይለናል። ከኮፒራይት ፍሪ ነው። የኮሮና ቫይረስ ስርጭትን ለመግታት ከፊታችን አደጋ በመጋረጡ ፍቅራችንን የምንገልጸው አንዳችን ለሌላችን በመጠንቀቅ መሆን አለበትም ይላል። ወንድሜን አቅፌ በሞት ምን ትክክል ያልሆኑ ግን ደግሞ በቅርነት አሁን አምስት ሰው መሆኑ ምናምን ነው። አንድ ነበር አምስት ሆኗል። ነገ ደግሞ ነው ስንት እንደሚሆን ደግሞ ነገሩ በጣም ችላ ያስደረገው ይሄ ሚድል ኤጅ ላይ ያለውን ሰው አይጎዳም፣ ግን ምኑን ረስተናል ይዘን ሄደን አያቶቻችን፣ እናቶቻችን፣ አባቶቻችን ነገር እየሆን መቆጣጠር የማይችሉ ሰዎች ጋር ሊደርስ እንደሚችል በደንብ አልገባም። ግን እሱ ብቻ በቂ አይደለም፣ መጠንቀቅ አለብን። ሰው መሆንን እናመሰግናለን። አድማጮች እንግዲህ እነዚህ ማስታወቂያዎች በማህበራዊ ሚዲያ ላይ በሚለቀቁበት ጊዜ በመጋራትና ለሌሎች በማሳየት ተሳትፏቸውን እንዲያደርጉ አክሎ ተናግሯል። ያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪዮኤ ነው። ከዚህ በመቀጠል ሀብታሙ ስዩምና ግርማቸው ከበደ በስፖርት ዘገባዎች ይጠብቋችኋል። እናመሰግናለን ኤደን። በዛሬው የስፖርት መሰናዷችን የኮሮና ቫይረስ ስርጭት በመላ ዓለም ላይ በሚካሄዱ ስፖርታዊ ክንውኖች ላይ እያሳደረ ያለውን ጫና እንመለከታለን። አስቀድሞ የአዲስ አበባው የስፖርት ጉዳዮች ዘጋቢያችን ግርማቸው ከበደ የኮሮና ቫይረስ ስርጭት በኢትዮጵያ የስፖርታዊ ክንውኖች ላይ እያሳደረ ስላለው ጫና የተወሰነውን ያጋርናል። ግርማቸው፣ እንዴት አመሸ? እንደምን አመሸ ሀብታሙ። የኢትዮጵያ መንግስት ዛሬ ባወጣው መግለጫ መሰረት የትምህርት ቤቶችን ሲዘጋ የስፖርት ክንውኖችም እንዳይደረጉ ለሁለት ሳምንታት አግዷል። በዚህ የተነሳ ለሚቀጥሉት ሁለት ሳምንታት የኢትዮጵያ የወንዶችና የሴቶች ፕሪሚየር ሊግ አይኖርም። የከፍተኛ ሊግና የአንደኛ ሊግ ጨዋታዎችም አይደረጉም ማለት ነው። በሴቶች ፕሪሚየር ሊግ የአንደኛና ሁለተኛ ዲቪዚዮን ጨዋታዎችም አይደረጉም። እነዚህ ሁለት ሳምንታት በእርግጥ በተለይ ለወንዶቹ ፕሪሚየር ሊግ የእረፍት ጊዜ ሊሆኑ ነበረ። ምክንያቱም የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ማጣሪያ ኒጀርን በደርሶ መልስ ጨዋታ ይገጥም ስለነበረ ማለት ነው። ሆኖም ባለፈው አርብ የአፍሪካ እግር ኳስ ኮንፌዴሬሽን ባወጣው ውሳኔ መሰረት እነዚህ የአፍሪካ ዋንጫ ማጣሪያ ጨዋታዎች ሙሉ ለሙሉ በመሰረዛቸው ምክንያት ነበረ ጨዋታዎቹ ሊቀጥሉ የነበረው የኢትዮጵያ ፕሪሚየር ሊግ ጨዋታዎች። ሆኖም የዛሬውን ውሳኔ ተከትሎ ቢያንስ ለሁለት ሳምንታት ጨዋታዎቹ አይደረጉም። በስቴዲየምም ተመልካቾች አይገኙም ማለት ነው። ይሄም አንድ የኮሮና ቫይረስ ስርጭት መስፋፋትን ለመግታት ያገለግላል ማለት ነው። ከዚህ በተጨማሪ ደግሞ በቶጎ ሎሜ የአፍሪካ አገር አቋራጭ ሻምፒዮና ይካሄድ ነበረ። የኢትዮጵያ የአገር አቋራጭ አትሌቲክስ ብሔራዊ ቡድንም ልምምዱን ሲያደርግ ቆይቷል። ሆኖም በዚህ ይሄኛው ውድድርን በመሰረዙ ምክንያት የአትሌቲክስ ብሔራዊ ቡድኑ ወደ ቶጎ አይጓዝም ማለት ነው። ይሄም ሌላ ውድድሩ ውድድሩ የተሰረዘ የአትሌቲክስ ስፖርት ሆኗል ማለት ነው። እንግዲህ በዓለም አትሌቲክስ ሁለት ትልልቅ ውድድሮችን ከዚህ በፊት ሰርዟል። የዓለም የቤት ውስጥ ሻምፒዮና በቻይና እንዲሁም ደግሞ የዓለም የግማሽ ማራቶን ሻምፒዮና በፖላንድ ሊደረግ ነበረ። እነዚህ በዓለም አትሌቲክስ የተሰረዙ ናቸው። የአፍሪካ አትሌቲክስ ኮንፌዴሬሽን ደግሞ በአፍሪካ ሊደረግ የነበረውን የአፍሪካ ሀገር አቋራጭ ውድድርን ሰርዟል። ከዚህ ውጭ ደግሞ በትልልቆቹ የማራቶን ውድድሮች በተለይ በመሰረዛቸው ምክንያት ኢትዮጵያውያን አትሌቶች የተወሰኑት ቢያንስ ሊያገኙት የሚችሉትን ገቢ ያጣሉ ማለት ነው። ለምሳሌ በለንደን ማራቶን ቀነኒሳ በቀለ ይሮጥ ነበረ የዓለም ክብረ ወሰንን ከኤሊድ ኪፕቾጌ ጋር ተፎካክሮ ለማስበር። ነገር ግን አሁን ውድድሩ የማይካሄድ መሆኑ ምናልባት ትልቅ የሚባል ገቢ የሚያሳጣ ይሆናል ማለት ነው። ይህን ደግሞ ኢትዮጵያንም በተዘዋዋሪ የውጭ ምንዛሪ እንደ ሀገር እንዳታገኝ ያደርጋታል ማለት ነው። የስፖርት አፍቃሪያን ከስፖርት ማዘውተሪያ ቦታዎች እየቀሩ ነው። ስታዲየሞች እየተዘጉ ናቸው። ይሄ ሆነው በዩናይትድ ስቴትስ እና በሌሎች አገሮች የኮሮና ቫይረስ ስርጭትን ለመቆጣጠር ስፖርታዊ ክንውኖችን ጨምሮ የሕዝብ ስብሰባዎችን ሀገራት በማገዳቸው ነው። ለአብዛኛው ሕዝብ ይሄ ከጭንቀት ለማምለጥ ኢምንት መንገድ ነው ይላሉ። ያስተውሉት ተመራማሪው ሳሙኤል ቫይዘር ስፖርትም ሆነ ሌላ ትኩረታችንን የሚሰርቅ ክንውን ከአስጨናቂ ጊዜ አእምሯችንን እንድናርቅ ያስፈልጉናል። ራሳችንን ከማህበራዊ መገናኛዎች ማራቅ፣ ከምንወዳቸው ሰዎች ጋር ጊዜያችንን ማሳለፍ ያስፈልገናል። ራሳችንን በሚያዝናኑ እንቅስቃሴዎች ውስጥ ማሳተፍም ይኖርብናል፣ ነው ያሉት። ስፖርታዊ ክንውኖችን መሰረዝ ስፖርትን ለመዝናኛ ከጭንቀት ማምለጫና ራስን ማደሻ በሚጠቀሙ አፍቃሪያን ዘንድ የሚፈጥረውን ስነልቦናዊ ጫና በቁጥር ማስቀመጥ ይከብዳል። ኮናርድ ዌክ የስፖርት መረጃ ትንታኝ ናቸው። የቢሮ ሰራተኞችን፣ በቡና ቤት ውስጥ የሚታደሙ ሰዎችን፣ በጎዳና ላይ የማይተዋወቁ ሰዎችን ሳይቀር ስፖርት ያስተሳስራል። ስለሆነም በዚሁ ጥንቀት ሰዓት ስፖርታዊ ክንዋኔዎችን ማገድ እርግጥ ነው የማይገመት ጫና ያሳድራል ነው ያሉት። ትላልቅ ስፖርታዊ ክንውኖችን የሚያስተናግዱ ሀገራትና ሕዝቦች ክንውኖቹ በመቅረታቸው ከትኬት ሽያጭ ከቱሪዝምና ስፖንሰር ክፍያዎች ሊያገኙት የሚገባው ገቢ በመቅረቱ ለሚጠብቃቸው ኢኮኖሚያዊ ክስረት ራሳቸውን እያዘጋጁም ነው። ኮናርድ ወይክ በድጋሚ በ2012 የአውሮፓውያን አቆጣጠር የተደረገው የለንደን ኦሎምፒክ ወደ 7 ሺህ የሚጠጉ ጎብኚዎችን ወደ እንግሊዝ አምጥተዋል። 8.2 ሚሊዮን ትኬቶች ተሽጠውበታል። ከዚህ ነጥብ አንጻር በአዘጋጅ ሀገራት ኢኮኖሚ ላይ ከፍተኛ ጫና ይፈጥራል። ጃፓን ቀጣዩን የኦሎምፒክ ጨዋታ የማስተናገድ ድሏ አጠያያቂ በሆነበት በአሁኑ ሰዓት ሀገሪቱ ለኪሳራ መዘጋጀት አለባት ይላሉ ኮናር። ከኦሎምፒክ ስፍራዎች እስከ ኮሌጅና ከፍተኛ ሁለተኛ ደረጃ ትምህርት ቤት የስፖርት ማዘውተሪያዎች ክንውኖችን መሰረዛቸው ለአስተናጋጁ ማህበረሰብና በክንውኖቹ ላይ መሰረት ያደረጉ አናሳ የንግድ ተቋማትን ለኢኮኖሚያዊ ጫና መዳረጉ አይቀሬ ነውም ብለዋል። ሆኖም እንዲህ ያለው የክንውኖች መቋረጥ ሙሉ በሙሉ መጥፎ ላይሆን ይችላል። ይህን የሚሉት ሳሙኤል ቫይሰር ናቸው። ነባር ክንውኖችን ማቀዝቀዝ፣ ማቋረጥ፣ ብዙ አለመስራት፣ ከቤተሰብና ከወዳጅ ጋር ጊዜን ማሳለፍ፣ የተራዘመበት ሰንበትን ማስተናገድ አልፎ አልፎ የሚገኝ መልካም ነገር ነው፣ በአብሮነት በቤተሰባዊ ትስስርና በሁለንተናዊ ደህንነታችን ላይ መልካም ውጤቶችን ያመጣልን ያሉት ዘገባው የአርዴታ ዶሌራ ነው። አጥሮም የቀረበ ነው። ኤደን ለዛሬው የጋቢና ስፖርት ያዝናቸው ጥንቅሮች እነዚህ ናቸው። ወደ አንቺን መለስ አድማጮች ለዛሬ ያዝንላችሁን እዚህ ላይ ጨርሰልን እንሰናበታችሁ ነው። ምሽቱን ሳስተናግዳችሁ የቆየሁት ኤደን ገረመው ነበርኩ ከአቀናባሪያችን ኤልያስ አስማረጋ። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አድርሱም። ጋቢና ቪኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ የኢንስታግራም ገጻችንን ተከተሉ። እናመሰግናለን። መልካም ምሽት ብላለች። And I No rose I Çe yan son bota anne ve çalıta